The Voice of America. ትላንት አመሻሹ ላይ በጥቁር አንበሳ ሆስፒታል በኮቪድ-19 ሳቢያ ሕይወታቸው እንዳለፈ የሚነገርላቸውን ታማሚ ሲያክሙ የነበሩ በርካታ የጤና ባለሙያዎች የመገለል አገልግሎት እየጠየቁ መሆናቸው ተዘገበ።

የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር ዶክተር ዳዊት ወንድም አገኝ በበኩላቸው በኮቪድ-19 ምክንያት በአንድ ወይንም በሌላ ሆስፒታል ሊፈጠሩ የሚችሉ ከባድ ችግሮች እንዳሉ ያስገነዝባሉ። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ካላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋል ይላሉ። በጥቁር አንበሳ ሆስፒታል ውስጥ የተከሰተውን ችግር ያላስተባበሉት ዶክተር ዳዊት ችግሩን ለመፍታት እየተደረገ ነው ያሉትን ጥረት ገልጸዋል። የማግለል አገልግሎት ለመስጠት ምቹ ሁኔታ ለመፍጠር የተደረገውን ጥረት በማስረዳት አይ ፋሲሊቴት ፋሲሊቴት ማድረግ የምንችለውን ያህል ማ እናደርጋለን፣ ሁሉ ጊዜ ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታ አይኖራቸው። ወደ ናሽናል ፕሮሰሱ ነው የሚሄደው። ታዲያ የእናንተ ዛሬ ባጋጠማቸው ሁኔታ አድርጋችኋል ይሄንን? አዎ እኛ ሆን እኮ ማለት ሌሊቱን ሙሉ ሳንተኛ ያደር ነው ማኛ ሳንተኛ ያዳል ነው አልጋ ሀያ ስምንት ሰው ነበር አይሶሌት መደረግ ያለበት የተገኘ ሆቴል አስራ አንድ ሰው ነው። አስራ አንዱ ሰዎች እንደሄዱ ለማድረግ ምን ለማድረግ ስንሱማ ፋሲሊቲ ናረግ ስራችን ነው። የሆስፒታሉ ዲሬክተር አክለውም የሀገሪቱ ሕክምና አገልግሎት ስርዓት የገባበትን አስቸጋሪ ሁኔታ በትክክል በመገንዘብ እና ተባብሮ ችግሩን ለመፍታት በሚደረግ ጥረት ላይ ማተኮር አለብን ይላሉ። በኮቪድ በማያክሙ ሆስፒታሎች ያሉ ጤና ባለሙያዎች ያላቸው ተጋላጭነት ኮቪድ ከሚታከምበት የባሰ የሚሆንበት አጋጣሚ ሊፈጠር ይችላል። አሁን ሄልት ሲስተሙን በጣም የሚያሰጋውም ይሄ ነው። በእኔ ግምት የጤና ስርዓቱን ያሰጋዋል። ለመሰሎት የሚያሰጋው አሁን አንድ አይሲዩ ውስጥ አሁን እኛ ኢንቴንሲቭ ኬር ዩኒት ውስጥ ነው አንድ ፖዘቲቭ የተገኘ እዛ ውስጥ የሚሰሩ ስልሳ ሰባ ሰራተኞች ሊኖሩ ይችላሉ። አንድ ሰው ሲገኝ እነዚህ ስልሳ ሰባ ሰራተኞችን ማስመርመርና ውጤታቸው እስኪታወቅ አይሶሌት ማድረግ ያስፈልጋል። ሌሎች ጽኑ ህማምን ሕክምና የሚያስፈልጋቸው ሰዎች እዛው መታከም ያለባቸው ደግሞ አለ። እነዚህ ስልሳ ሰባ ሰው በአንዴ ከሲስተሙ ስናወጣ በጣም ከፍተኛ የሆነ ውጥረት ይፈጥርበታል። ስርዓቱ ላይ ከፍተኛ የሆነ ውጥረት ይፈጥርበታል። ከድንገተኛ አሁን ለምሳ ድንገተኛ ሰባ ሰማኒያ ሰው ይሰራል። አንድ ሰው ሲገኝ ያ ሁሉ ሰው አይሶሌት ተደርጎ ይወጣል፣ እና በጣም በአጭር ጊዜ ሆስፒታሎች ውስጥ የሚሰራ ሰው ለማግኘት ይቸግረናል ማለት ነው። ይሄ አሁን ትልቁ ትልቁ ራስ ምታታችን ለኛ ይሄ ነው። እንዴት አድርገን ነው ቋሚ ስራ፣ ምክንያቱም ቋሚ ስራው ነው መቀጠል ያለበት። በቋሚ ስራው ምክንያት የሚጎዱ የሚሞቱ ብዙ ወገኖቻችን ስላሉ፣ አሁን ቋሚ ስራውን ለማስቀጠል ሆስፒታሎች ውስጥ የታመመ ሰው በሚገኝበት ጊዜ ጤና ባለሙያዎች በብዛት መመርመር ስላለባቸው እና ራሳቸውን አይሶሌት ማድረግ ስላለባቸው እንዴት ነው ስራው የሚቀጥለው? ጤና ባለሙያዎች ውስጥ እንዴት ነው ፕሮቴክት የምናደረገው የሚለው በጣም አሳሳቢ። አሁን በዚህ ፐርስፔክቲቭ ሲያዩት እኔ አሁን ሪስፖንስብል ነኝ ለዚህ ይበል ለምሳሌ ይሄ አይሶሌሽኑ ቦታ ማዘጋጀቱ ምናምን ከዚህኛው ጋር አብረን ስናስቀምጠው የትኛው ነው ቅድሚያ ምንድን ነው የሚሆነው? ለምሳሌ እኔንም የሚያሳስበኝ ሁሉም ሰራተኛ ደንግጦ የዛ ሰዓት ባይሰራ፣ ህክምና ላይ ያሉት ሌሎች ሰዎች ምን ይሆናል? ስለዚህ ዞሮ ዞሮ ወዴት ነው የሚወስደን ሁላችንም ተባብረን የጤና ባለሙያዎች ሙሉ በሙሉ ፕሮቴክት የሚደረጉበት ጥበቃ የሚደረግበት መንገድ ምንድን ነው የሚለውን የመገለል አገልግሎት እንዲሰጣቸው የጠይቁት የህክምና ባለሙያዎችም ይህንን የሳቱት አይመስሉም። ይሁንና የግል ተጋላጭነትን ለመከላከል የሚያስችሉ ቁሳቁሶችን ለባለሙያዎቹ ለማሟላት የሚደረገው ጥረት በቂ እንዳልሆነ ይገልጻሉ። ለቪኦኤ ሐሳባቸውን ካጋሩት መካከል አንድ ወጣት ሐኪም ስሙን ለመግለጽ አልወደደም። ፕሮፐር ፕሮቴክሽን ለእኛ ተሰጥቷል ሊሰራ ነው የምትፈልገው፣ እዚህ ውስጥ ያለው ማለት ነው። ከዛ ውጪ ደግሞ ፐርማነንት የሆነ ሶሉሽን ያስፈልገዋል። አሁን ያለው ነገር ሀፕን አደረገ አይቀርም፣ አሁንም አይደለም ወደፊትም አይቀርም። ኤክስፖዝድ መሆኑም አይቀር ነው። ሁሉም ሰው መጋለጡ አይቀርም። ማንም ባለሙያ ፕሮፌሽናል ሆኖ ኤክስፖዝድ ማይሆን ሰው ይኖራል ብለንም አንጠብቅም፣ ግን ሬቱና ፍጥነቱን መቀነስ እንችላለን። በዚህ ሰዓት ብዙ ሰው ሉዝ ከማድረግ ቀስ እያለ ኢንፌክሽን ሬቱን ቀንሰን ዶክተር ሪዘርቭ የምናደርግበት መንገዶች መፈጠር አለባቸው። ዶክተር ጓዴ ተዋበም በበኩሉ ይህን አስተያየት ሰጥቷል። ትክክል ነው። ከባድ ነው። ብዙ ነን፣ በተለይ ሬዚደንቶቹ አብዛኞቹ ኮንታክት ነበረን። ከባድ ነው። ይከብዳል። እናውቃለን። ይህን ግን ምንም ማድረግ አይቻልም። ኮንታክት ስላለን አሁንም እዛ አካባቢ ገብቶ መስራት እንደገና በሽታውን ከማባራስ አንጻር የሚከብድ ነው ይመስለኝ እና አሁን የተጋለጡ ሀኪሞች ኳራንታይን ወይም አይዞሌት መሆን ካለባቸው አይዞሌቱ ነው ከሌሎችም ደግሞ እነዚህ ኮንታክት የሌላቸው ደግሞ በቂ የሆነ ፒፒ ወይም ፐርሰናል ፕሮቴክቲቭ ኢኩመንቶች እንዲሟሉላቸው፣ ፌስ ማስክ፣ ሌሎችም ግላ ምናምን የሚባሉ ነገሮች ግባቶቹ በቶሎ እንዲስተካከሉላቸው ነው መጠይቀው። ጉዳዩ በቀጥታ የሚመለከተውን የኢትዮጵያ የሕብረተሰብ ጤና ምርምር ተቋም ለማነጋገር እና በችግሩ ስፋትና መፍትሄውን በተመለከተ አስተያየት ለማግኘት በጽሁፍ መልእክትም ሆነ በስልክ ለማነጋገር ቪኦኤ ያደረገው ተደጋጋሚ ጥረት ምላሽ